ኤስቢኤስ ሬዲዮ ወቅታዊ ጉዳዮች። የሊብራል ናሽናል ጥምር መንግሥት ለሦስተኛ ጊዜ ተመርጧል። ውጤቱም በመላ አገሪቱ በሌበር ወገን ላሉ መራጮች ሐዘንና ክውታን አሳድሯል። የምርጫው ዕለት ቅዳሜ ሜይ 18 በብዙዎች ዘንድ የተጀመረው በሙሉ እምነትና ተስፋ ነበር። የመቆመሪያ ኤጀንሲዎች ሳይቀሩ በሌበር አሸናፊነት እርግጠኛ ሆነው ቀጣዩ መንግሥት የሚቆመው በሌበር ነው ላሉ ደንበኞቻቸው አንድ ነጥብ ሶስት ሚሊዮን ዶላርስ አስቀድመው ከፍለዋል። ይሁንና የጠዋቱ የሕዝብ አስተያየት አሰባሳቢዎች ብሩህ ተስፋ አመሻሹ ላይ ከጀንበር ጥልቀት ጋር ደንገዝገዝ ማለት ጀመረ። የሕዝብ አስተያየት ሰብሳቢዎች ሌበር ያሸንፋል ቅድመ ትንበያም ጥያቄ ውስጥ ገባ። የቀድሞዋ የውጭ ጉዳይ ሚኒስትር ጁሊ ቢሾፕ በቅርብ ዓመታት ውስጥ የሕዝብ አስተያየት ስብስብ ውጤት እየተሳሳተ መምጣትን አስመልክተው ሲናገሩ በመላው ዓለም የሕዝብ አስተያየት ስብስቦች በተከታታይ የተሳሳቱ ሆነዋል። ምናልባትም በተደጋጋሚ የግራ አጀንዳ ደጋፊ ስለሆኑ ነው ማለትም እችላለሁ። በቅርቡ የዶናልድ ትራምፕን ውጤት ብንመለከት ሰዎች ለማን ድምፃቸውን እንደሚሰጡ እውነቱን አይነግሩም ነበር ብለዋል። ቀደም እንዳሉት ዓመታት ሁሉ ኩዊንስላንድ በተደጋጋሚ ለፌዴራል ሌበር አዋኪ እንጂ ደጋፊ ሆኖ አልተገኘም። የሌበር ምክትል መሪ ታንያ ፕሊበርስክ የሻቱትን ያህል የኩዊንስላንድ መራጮችን ድምፅ ለመማረክ ላለመቻላቸው አንዱ ምክንያት እንደ ዋኔሽን ያሉ አነስተኛ ድርጅቶች መሆናቸውን ሲያመላክቱ ደና ተስፋ ያደረግነውን ያህል አልከወንንም ማለት ይችላለሁ ብዬ ያስባለሁ። በተለይም ኩዊንስላንድ ውስጥ በርካታ የዋን ኔሽን እና ፓልመር ፓርቲ ተቀጽላ ድምፆች የጎረፉት ለሊብራል ናሽናል ፓርቲ ነው ማለት ይቻላል። ኩዊንስላንድ ውስጥ በእርግጠኝነት ብርቱ ድጋፍ ቸረዋል። ያ አይነቱ ድርጊት ለወደፊቱም ይገጥማል ብሎ ማሰብ ይቻላል በማለት የአናሳ ፓርቲዎች ድምፅ ለሌበር የምክር ቤት ወንበሮችን ማግኘት እንቅፋት መሆኑን አመላክተዋል። ይሁንና ለሊብራል ፓርቲ የምርጫ ዕለት ምሽቱ አልጋ ባልጋ አልነበረም። የቀድሞው ጠቅላይ ሚኒስትር ቶኒ አበት ለ25 ዓመታት የያዙትን የዋሪንጋ ምክር ቤት ወንበራቸውን በግል ተወዳዳሪዋ ዛሊ ስቲግል ተነጥቀዋል። ሆኖም ሌላው ትልቅ ኢላማ የነበሩት በኩዊንስላንድ የዲክሰን ምክር ቤት አባልና የአገር ውስጥ ጉዳዮች ሚኒስትር ፒተር ዳተን ወንበራቸውን ከማጣት ድነዋል። አቶ ዳተን ለቀድሞው ጠቅላይ ሚኒስትር ማልከም ተንቡል ተገፍቶ መውረድና ለስኮት ሞሪሰን ጠቅላይ ሚኒስትር መሆን ዋነኛ ሚና ያላቸው ናቸው። አርባ ስድስተኛውን ፓርላማ አቁሞ የሊበረን መንግሥት ለመመስረት ትልቅ ተስፋ አሳድረው የነበሩት የቀድሞው የተቃዋሚ ቡድን መሪ ቢል ሾርተን ቅዳሜ ምሽት ለእኩለ ሌሊት ግማሽ ሰዓት ሲቀረው በምርጫው በለስ እንዳልቀናቸውና በሳቢያውም ከሌበር መሪነታቸው እንደሚለቁ አስታውቀዋል። አቶ ሾርተን ፓርቲያቸው ድል በመነሳቱ የተጎዳ ቢሆንም ይሁንና ሽንፈት ከሚያመጣቸው አስተምህሮቶች እንደሚማር ሲገልጡ የዛሬው ዕለት በአስር ሺዎች ለሚቆጠሩ የሌበር ደጋፊዎች፣ አባላትና በሚሊዮን ለሚቆጠሩ ሌበር መንግሥት እንዲያቆም ይሹ ለነበሩ ዜጎች አዋኪ ናት። ከትናንትናው ውጤት ሌበር ሊቀስማቸው የሚችሉ በርካታ ትምህርቶች አሉ። ፓርቴ ከዛ እንደሚማር አውቃለሁ በማለት ከትናንት ይልቅ ስለ መጪዎቹ ጊዜያት ማሰብ እንደሚገባ አስገንዝበዋል። በሌላ በኩል የምርጫው ውጤት ራሳቸውን የሚያስደንቃቸውና ውጤቱን ተአምር ብለው እስከ መጥራት የደረሱት ጠቅላይ ሚኒስትር ስኮት ሞሪሰን ቀዳሚ ምስጋናቸውን ለምርጫ ጣቢያቸው የኩክ መራጮች አቅርበዋል። በቅድሚያ በምርጫ የምትወክሏቸው መራጮች ይሁንታ ድምፅ ከሌለ ጠቅላይ ሚኒስትር ሆኖ ማገልገል አይቻልም። የኔን መራጮችና ማለፊያ ስራዎችን የከወኑትን የቡድኔን አባላት አመሰግናለሁ ብለዋል። አቶ ሞሪሰን አዲስ ካቢኔ በቅርቡ የሚሰይሙ ሲሆን የሊበራል ፓርቲ ለዓመታት እየተወቀሰበት ያለውን የሴቶችን ከፍ ላለ ኃላፊነት አለማብቃት ጉዳይ ግምት ውስጥ እንደሚያስገቡ ይጠበቃል። ከሁሉም በላይ ግና በምርጫ ወቅት ሌበርን ከመተቸት በስተቀር የራሳቸው የሆነ አንዳችም ፋይዳ ያለው ፖሊሲ አላቀረቡም፣ ለአገሪቱ የወደፊት እድልም ያላቸውን ራዕይ አላመላከቱም በሚል ለተሰነዘሩባቸው የከረሩ ትችቶች የፖሊሲ አቋማቸውንና ራያቸውን ይፋ ማድረግ ይጠበቅባቸዋል። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ራዲዮ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ። ኤስቢኤስ ኮም